በመጀመሪያ እንኳን ለቤቶ አበቃዎ። ትላንት ከስር እንደተፈቱ በርካታ የጎንደር ከተማ ነዋሪ ደማቅ አቀባበል አድርጎሎታል። የህዝቡን አቀባበል እንዴት አገኙት? የተፈቱበትንም ሂደት እስቲ ያስረዱን። አዎ በጣም ጥሩ ነው። ደስ ብለኛል። የመጀመሪያ እግዚአብሔር በጣም አመሰግናለሁ። የጎንደር ትናንትና ስትፈታ የነበረው አቀባበል እጅግ በጣም ደስ የሚል ነው እና በጣም ደስ ብለኛል። አማራ መሆኔን በጣም ኮርቻለሁ። በጎንደር ትላንትን አቀባበል ማለት ነው እና ያፈታው ሂደት ደግሞ ያው መንግስት እንግዲህ ከሴታው በሚዲያ እንደሰማችሁት ከሴታው ተቋርጦ ከእስር እንድፈታ እኔም በጣም ደስ ብሎኛል የእስር ቤት ቆይታው ምን ይመስል ነበረ እንደው በጤናው በኩል በአያያዙ በኩል የነበረውን እስቲ ንገሩን አዎ ይህ የአማራ ክልል ማረሚያ ቤት ነው የነበርኩት ጥሩ ነው በጣም እኔ እንደታዘብኩት ህጉን ተከትሎ አያያዙ፣ በስራ ተይዤ ነበርኩ። ምንም በግል የደረሰብኝ ጉዳትም ችግርም የለም። በፍርድ ሂደቱም ደስተኛ ነው። ጥሩ አካሄድ ነው የነበረው። ሚዛናዊ ህጋዊ የተከተለ አካሄድ ነበረ። በጣም ጥሩ ነው የነበረው። በጤናዬም ምንም ችግር የለኝም። ጤነኛ ነኝ። እንደሚታወቀው እርሶ ለእስር የተዳረጉት ከወልቃይት የአማራ ማንነት ጥያቄ ጋር በተያያዘ ነው። የክልሉም ሆነ የፌዴራል መንግስት ይህንን ጥያቄ ለመፍታት ጥረት እያደረግን ነው ሲሉ ነበረ ጥያቄው ተፈቷል ብለው ያምናሉ? ካልተፈታስ ምን መደረግ አለበት ይላሉ? ያው ጥያቄው ተፈቷል የሚል አልተፈታም እንዳልተፈታ ይታወቃል። መንግስትም ተፈቷል ብሎም እስካሁን እኔ አልሰማሁም። ስለዚህ እንዳልተፈታ ነው። ያው መንግስት የህዝቡን ጥያቄ ሰምቶታል። መጨረሻው ደግሞ መንግስት ህጋዊ እና ህገ መንግስታዊ በተከተለ መንገድ የህዝቡን ጥያቄ ሲመልስ ነው የመጨረሻ መልስ የሚሆነው ማለት ነው። ስለዚህ ማንነት መጠየቅ ህገ መንግስታዊ መብት ነው። ስለዚህ እኛ ደግሞ ህገ መንግስቱን ተከትለን የማንነት ጥያቄ ጠይቀናል። የወልቃይት ህዝብ የአማራ ማንነት ጠይቋል። ይሄ ደግሞ መንግስት ከመጀመሪያውም ተቀብሎናል። ጥያቄው ተቀብሎታል፣ መልስ ነው ያላገኘ ነው። መጨረሻ ደግሞ መልስ መንግስት ይሰጥ ይሆናል ብዬ እገምታለሁ። ምላሽ በቅርቡ እናገኛለን ብለው ይጠብቃሉ? አይ እንግዲህ፣ እኔ እስካሁን የነበርኩት ስር ነው ጥያቄው የት እንደደረሰ እኔም እስካሁን እየተከታተልኩ እስካልነበርኩ፣ ከዚህ በኋላ መንግስት ከፈቀደ ጥያቄውን እንጠይቃለን በህጋዊ መልኩ ማለት ነው። ስለዚህ የት እንደደረሰ ምን መልስ እንደሰጠ መንግስት እንጠይቃለን። ከዚህ ውጭ ግን አሁን በቅርቡ ጊዜ ይመለሳል አይመለስም፣ ግን መፍትሄው ከመንግስት እጅ ነው ነው የምለው። ፖለቲከኞች፣ ጋዜጠኞችና የመብት ተከራካሪዎችን ጨምሮ በቅርቡ በሺዎች የሚቆጠሩ እስረኞች እየተፈቱ ነው። ይሄ አሁን ላለው የኢትዮጵያ የፖለቲካ ቀውስ ምን አንድምታ ይኖረዋል? ይላሉ በግሎት እንግዲህ አጠቃላይ ያለው ሁኔታ መንግስት ገልጾታል። ምን ችግር እንዳለ እንደ ሀገርም እንደ ህዝብም ምን አይነት እንደ መንግስትም ችግር እንዳለ መንግስት እራሱ በሚዲያ በቅርብ ጊዜ ገልጿል። ለዚህኛው መፍትሄም የፖለቲካ እስረኞች የህልና እስረኞችም እፈታለሁ ብላል። መፍታታውን ጀምሯል። ይህ ጥሩ ነው። ሌሎች የቆርት ደግሞ እንዲህ እንዲፈታ ሲፈታቸው አንድ የህዝብ ጥያቄ ተመለሰ ሊባ ይባላል። ሌሎች የቆርት ጥያቄዎች የህዝብ ደግሞ አሉ እነሱም ሲመለስ የተሻለ ነገር ይፈጠራል ብዬ እገምታለሁ። ይህን የፖለቲካ ጥያቄ እስረኞች ብቻ በመፍታት ግን የመጨረሻ መፍትሄ ይሆናል ብዬ እኔ እንደግል አልገምትም። ምንድን ነው መፍትሄው ነው የሚሉት እርስዎ? ዮማ መንግስት እኮ አስቀምጧል። ለህዝብ ጥያቄዎች አሉ። መንግስት ችግሮች ሲፈጥር ነበረ፣ እሱ እናስተካክላለን፣ የእኛ ችግር ነው ብሎ መንግስት ኢህአዴግም እንደ ድርጅትም ገምግሟል። ገምግመን ችግሮች እንዳሉ እሱ እንፈታለን። እሱ ሲፈታ እንግዲህ የህዝብ ችግር የሀገር ችግርም ይፈታል ብሏል። እውነት ወደ መሬት ከወረደ የተነገረው ችግሮች ሊፈቱ ይችላሉ የሚል ነው። የህዝብ ጥያቄዎች እጅግ ብዙዎች ናቸው። ጥያቄው ደግሞ እንደየክልሉ እንደየአካባቢው ይለያያል። ጥያቄው የሰብአዊ መብት ጥያቄ አለ። የመልካም መስተዳደር ችግር አለ። የወሰን ጥያቄ አለ። የማንነት ጥያቄዎች አሉ። እነዚህ መንግስት ሲመልስ የህዝብ ጥያቄ ከተመለሱ ህዝብም ሌላ ጥያቄ የሚፈልገ አይመስለኝም። ስለዚህ የተሻለ ነገር ይፈጠራል እንላለ። እነዚህ ግን መንግስት ደግሞ በቁርጠኝነት መመለስ ይገባዋል ነው። ከተፈቱ ገና አንድ ቀኖ ነው። ከዚህ ቀደም እንደነበረው የወልቃይት የማንነት ጥያቄን ለማስከበር እንቅስቃሴ ማድረጎን ይቀጥላሉ ወይስ ሌላ ሀሳብ አለሁት? እኔ ሌላ ሀሳብ የለኝም። ይህም ጥያቄው ህገ መንግስታዊ እስከሆነ ድረስ ህጋዊ ሰላማዊ በሆነ መንገድ ህጉን ተከትዬ ቀጣይም ይህንን ጥያቄ ተጠይቃለሁ። መንግስት ከፈቀደ ማለት ነው። ይህን ሰላማዊ ህጋዊ ጥያቄ አትጠይቁም የሚል ካለ መንገድ ካለ ደግሞ እንሰማለን። በህጉ መሰረት ግን እንድንጠይቅ ይፈቅዳል። ስለዚህ ይህን ሀሳብ ሌላ አመለካከት ሀሳብም የለኝም። እሱን ጥያቄ መንግስት እንዲመልስልን አሁንም በህጋዊና በሰላማዊ መንገድ እንቀጥላለን ማለት ነው። ስለዚህ በአስተባባሪ ኮሚቴ አባልነቶት መሪነቶት ይቀጥላሉ ማለት ነው? አዎ እንግዲህ ሌላ እስካልመረጠ ድረስ ያለውን ነገር እኛ ህዝቡን እንጠይቃለን። ህዝቡ ጥያቄው ይቀጥል እንቀጥላለን ካለ፣ ህዝቡን ከጠየቀ እኛም እንቀጥላለን። ወሳኙ ህዝቡ ነው ማለት ነው። ኮሎኔል ደመቀ ዘውዱ ለሰጡን ቃለ ምልልስ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።